የተሰበሰቡ የሕዝብ ፖለቲካዊ አስተያየት መለኪያዎች ፍክክሩ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ሰፊ ድጋፍ በማግኘት ምክትል ፕሬዚደንት ካማላ ሃሪስን በቀላሉ አሸንፈዋል። ከሁሉም የተወከሉ ናቸው። በሠራተኛ ማኅበር የታቀፉና ያልታቀፉ አፍሪካ አሜሪካውያን፣ ሂስፓኒክ አሜሪካውያን፣ እስያ አሜሪካውያን አረብ አሜሪካውያን፣ ሙስሊም አሜሪካውያን፣ ሁሉም ደግፎናል። ትራምፕ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ቢባሉም ከ20 ዓመታት ወዲህ የሕዝብ ድምፅን በማሸነፍ የመጀመሪያው የሪፐብሊካን ፓርቲ እጩ ሆነዋል። ሳሙኤል ኤብራምስ ኒውዮርክ በሚገኘው የሴራ ሎረንስ ኮሌጅ የፖለቲካና ማኅበራዊ ሳይንስ ፕሮፌሰር ናቸው። ለምን አንዳንዶቹ እጩዎች ችግሩ እንደተሸፋፈነላቸው አንዳንዶቹ ግን እንዳልተሸፋፈነላቸው ያንን ልነግርሽ አልችልም። ምክንያቱም የዶናልድ ትራምፕ ታሪክ ታውቂያለሽ። ለምሳሌ በትዳር ላይ መማገጥና ሌሎችም የወንጀል ችግሮች በእርሳቸው ላይ ምንም ችግር አልፈጠሩም። ትራምፕ ለድምፅ ሰጪዎች ለዓመታት ካስተላለፏቸው መልእክቶች ውስጥ ተቀባይነት ያገኘው የቱ ይሆን? በድጋሚ ሳሙኤል ኤብራምስ ያ ምንድን ነው? ችግራችሁ ይገባኛል። ነገሮች ጥሩ እንዳልሆኑ ይገባኛል። እናም ለረዳችሁ ሻለው ችግሩን ላቀል ፈልጋለሁ የሚለው ነው። ፕሬሱና ሚዲያው አንዳንድ በተናገሯቸው አጨቃጫቂ ጉዳዮች ላይ አተኩሯል። ነገር ግን ዋናው ጠንከር ያለው አሜሪካ ትቅደም የሚለው መልእክት ጎልቶ ወጥቷል። የትረምፕ የምርጫ ዘመቻ ፖድካስትና ማኅበራዊ ሚዲያን በመጠቀም ቁልፍ የሆኑና በሚሊዮን የሚቆጠሩ ተከታዮችን ትኩረት አግኝተዋል። ታም ሪሊ በአሪዞና ስቴት ዩኒቨርሲቲ የህዝብ ጉዳዮች ጥናት ፕሮፌሰር ናቸው። ወጣቶች ላይ አተኮሩ፣ ድምፅ የማይሰጡት ላይም አተኮሩ፣ ለበርካታ ዓመታት በነበረው የዋጋ ግሽበት ተጠቂ የነበሩት ላይ አተኮሩ። ይህም ውጤት አመጣ። ፕሬዚደንት ጆ ባይደን ከውድድሩ መውጣታቸውን ተከትሎ ካማላ ሃሪስ ለዘመቻው የነበራቸው ጊዜ አንድ መቶ ቀናት ያህል ብቻ ነበር። ታም ሪሊ እንደሚሉት ይህ አጭር ጊዜ የማሸነፍ ዕድላቸውን አጥብቧል። ባይደን በጊዜ ከውድድሩ መውጣት አለባቸው የሚሉ ትችቶች እንደነበሩ ታም ሪሊ ጠቅሰው ባይደን ቀደም ብለው ቢወጡ ኖሮ ለእጩነት ውድድር ይኖር እንደነበርና ካመላ ሃሪስም እጩ ላይሆኑ ይችሉ እንደነበር ተናግረዋል። በተጨማሪም ካመላ ሃሪስ ተወዳጅ ካልሆኑ ፕሬዚደንት ጋር አብረው መነሳታቸው ችግር እንደፈጠረባቸው ታም ሪሊ ተናግረዋል። የአሜሪካ ሕዝብ ለውጥ መፈለጉ ግልጽ ሆኗል። አንዳንድ ሰዎች የሄሪስ መመረጥ በመጥፎም ይሁን በበጎ ጎኑ የባይደን አስተዳደር ተቀጥ እያደርገው አይተውታል። ሌሎች ተንታኞች እንደሚሉት ደግሞ ካሜላ ሄሪስ ከኢኮኖሚው ጉዳይ ይልቅ በውርጃ መብት ላይ ይበልጥ አተኩረዋል። የሪፐብሊካኑ እቅድ አውጪ ጄሰን ሮው ከእነዚህ አንዱ ናቸው። ከድምፅ ሰጪዎች ከአንድ ከመቶ ያነሱ ናቸው ከውርጃ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ መንገድ ሊገናኙ የሚችሉት። ሁሉም ድምፅ ሰጪዎች ከዋጋ ግሽበት፣ ከቤት ውስጥ የአይል ወጪዎችና ገቢያቸው መቀነስ ጋር በተገናኘ ካለው ችግር ጋር ይኖራሉ። ካምላ ሄሪስ ነጭ አለመሆናቸው ምን ያህል እንደጎዳቸው መመዘኛ መንገድ የለም። የሳራ ሎረንስ ካሌጁ ሳሙኤል አብራምስ ይህ ከዘር ወይም ከዘውጌ ወይም ከጾታ ጉዳዮች ጋር የተገናኘ አይመስለኝም። ትራምፕ ያስተላለፉት መልእክት ከሄሪስ ይልቅ በመላ ሀገሪቱ ከሚገኙ ድምፅ ሰጪዎች ጥያቄ ጋር ይበልጥ ተስማምቷል። ይህን መልእክት ትራምፕን ለድል አብቅቷቸዋል። ደራ መኳር ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ